ሰይፉ እንኳን ደህና መጣ። እንኳን ደህና ቆየኝ። ማን ተጋፍቶት። ጀርመን ዶቼቬሌ አማርኛው ክፍል ስቱዲዮ ውስጥ ነው የምንገኘው። እዚህ የመጣበትን ነገር መጀመሪያ ለአድማጮቻችን ግልጽ እናድርግና ለግሎባል ሚዲያ ፎረም የሚባል ነው ውይይት ነው። በጣም ከብዙ ሀገራት የመጡ ታዋቂ ሰዎች ተሳታፊ የሆኑበት ነው። እዛ ላይ ተሳታፊ ነህ። እንዴት አገኘው? እሱን እስቲ ከእሱን ጀምር። በጣም ደስ ይላል ማለት ከመላው አለም ሚዲያ ላይ ያሉ የተለያዩ አካላት የተሰባሰቡበት ትልቅ ትልቅ የሚዲያ ፎረም ነው የተዘጋጀው። እንደሚታወቀው ኢትዮ ኤፍ ኤም እና ዶቼቬሌ በጋራ አብሮ ይሰራል። ዘውትር ሁሌ ምሽት አንድ ሰዓት ላይ ዶችቬሌ ፕሮግራም ከዚህ ከጀርመን ከቦን ይተላለፋል። ከዛ ጋር በተገናኘ እንግዲህ የዶችቬሌ ቤተሰብ ሆነን ነው የመጣ ነው የተጋበዝ ነውም። ለዛ ነው ፎረሙ አጠቃላይ ይዘቱ ይሄ ፓወር ሺፍቲንግ የሚሉት ነገር አለ። ፓወር ሺፍቲንግ በተለይ አሁን አሁን ሚዲያ ሁሉም ሰው የሚዲያ ባለቤት ሆኗል። ምክንያቱም ፌስቡኩ፣ ዩቲዩቡ የፈለግከውን ነገር ትጭንበታለ መረጃ ትለዋወጥበታለ። ስለዚህ በፊት ከሆነ ተቋም لا هز بنبره መረጃ የሚተላለፈው። አሁን ግን ከህዝብ ለህዝብ እንዲሁም የድሮን የህዝብ ለህዝብ ያስታውሰኛል የባህላዊ ቡድኑን እና ሚዲያ ራሱ እንደዛ ሆኗል፣ በህዝብ ለህዝብ ሆኗል። ስለዚህ እሱን በተመለከተ ሰፊ ሽፋን ተሰጥቶ ውይይት ተካሂዷል እና በዚህ ፎረም ላይ እንግዲህ ተገኝተን ለአንድ ለሶስት ቀን ይኸው ከአንተም ጋር ለመገናኘት በቃን። እንግዲህ ዶይቼ ቬለ ባዘጋጀው ዓለም አቀፍ የመገናኛ ብዙሃን መድረክ ላይ ነው የታደምከው። ምን አይነት የተለየ ነገር አገኘህበት? ለአንተ የሚጠቅምህ ነገር ለምሳሌ አንድ ያጋጠመኝን ስብሰባ ልንገርህ። አሁን የሲኢኦ ስብሰባ ነበር እና ስንገባ ቁጥር እንድናወጣ ተደረገ። ከዛ በኋላ ቴብል ይደርሳል። በአጋጣሚ ዘጠኝ ቁጥር ነው የደረሰኝ ያንን ዘጠኝ ቁጥር ይዤ ቴብል ላይ ከአራት የተለያዩ ሀገራት ከእስራኤል፣ ከቺሊ ቺሊን ያው እኔ ካሁን በፊት የማቀው በምግብ አሁን ቺሊ እና ከቺሊ በጣም አል የተባለ በዌብሳይት ዜናዎችን የሚያሰራጭ በአመት እስከ መቶ ሚሊየን ህዝብ የሚያዩ ዌብሳይት፣ ከእስራኤል የቻናል ናይን ቴሌቪዥን ባለቤት። እንዲህ እንዲህ አይነት ሰዎች ነው አንድ ላይ የምትገናኘውና በጋራ እንግዲህ። እዛ ጋር ሲነሱ የነበሩት ነገሮች በጣም ይገርማሉ። ማለት የት ደርሷል የሚዲያው፣ የመረጃ ልውውጡ፣ የየአገራቱ ችግር። የእስራኤሉ የሚያነሳው ነገር አለ የቺሊው። እና እንዲህ ነገሮች ደስ ይላሉ። ምክንያቱም አንዱ የአንዱን ልምድ ነው ና የሚገልጸው። ከዛ ከዛ አንጻር በጣም ብዙ ትልቅ ልምድ አግኝቼበታለሁ። በተለይ ሚዲያ ፎረሙ ላይ ደግሞ እንግዲህ የጀርመኑን ፕሬዚዳንት ጨምሮ ከተለያዩ ዓለማት የመጡ የፌስቡክ ሰዎች፣ የዩትዩብ ሰዎች ብዙ ሀሳቦች ተነስተዋል። ከዛ አንጻር እንግዲህ ዓለም ያለበት ደረጃ የት ነው? የመረጃ ልውውጥ ወዴት እየሄደ ነው? ምን መደረግ አለበት? ከአሁን በፊትም ማላቃቸውን ነገሮች እንዳቃርቆኛል እንግዲህ ኢትዮ ኤፍኤም የእናንተ የዶቼቬሌ ዲ ደብልዩ ቀጥታ ስርጭትን እየተቀበለ በድጋሚ ያስተላልፋል። መቼም አዲስ ነገር ነው ለአድማጮች ክ የአንተ አድማጮች የለመዱት ሌላ አይነት ያቀራረብ ስልት ነው። የዶቼቬሌ ደግሞ ራሱን የቻለ አለው። በአጠቃላይ የአንድ ሰዓቱን ስርጭት ስታስተላልፍ ከአድማጮችህ የምታገኘው ምላሽ ምንድን ነው? አስተያየታቸው ምን ይመስላል? ዶቼቬሌ አንደኛ የሆነ በጣም የኢትዮጵያውያኖች ዜና ምንጭ ሆኖ ላለፈው ስልሳ አመታት ዘልቋል። የኛ አያቶች ናቸው ሺ በሚል ነገር መርጠው ከዚህ ከጀርመን ሲተላለፍ በሾርትዌቭ የሚያደምጡት ማለት ነው። አሁን በኤፍኤም መጣሄ ዶቼቬሌ እና የነበረ ትዝታ የነበረ ነገር ነው የቀሰቀሰው እና በጣም ታማኝ ሰው መርጦ። አስብ፣ ምን ያህል ቢወደው ነው በሽታሽ ነገር ውስጥ ገብቶ የሚያዳምጠው። አሁን በጥራት በኢትዮ ኤፍኤም ሰባት ነጥብ ስምንት ላይ ዶቼ ቬሌ እየተሰማ ነው። ብዙ ሰው ደስተኛ ነው በጣም በጣም። እና የዶቼ ቬሌ ነባር ስም ለኢትዮ ኤፍኤም ጠቅሞታል። የኢትዮ ኤፍኤም ደግሞ ጥሩ ጥሩ ፕሮግራሞች ዶቼ ቬሌ እንዲደምጥ አድርጎታል እና ተገጣጥሟል የሚል ምላሽ ነው ያለኝ። ከሰይፉ ጋር ሰፋ ያለ ውይይት አድርገናል በእሁዱ መዝናኛ ፕሮግራም እንድጠብቁን እየጋበዝን እንግዲህ በዚሁ እንድሰናበት፣ አመሰግናለሁ። ሰይፉ ቴንክ ዩ እናመሰግናለን።